መንግስት በሰሜን ተራሮች ብሔራዊ ፓርክ እየደረሰ ያለውን ጥፋት ፈጥኖ እንዲያቆም የሚጠይቅ ሰላማዊ ሰልፍ ትናንት በደባርቅ ከተማ ተካሂዷል። በፓርኩ ላይ እሳት የሚለኩሱ አካላት ላይም እርምጃ እንዲወሰድ ተጠይቋል። በሰሜን ተራሮች ብሔራዊ ፓርክ ባለፈው መጋቢት 19 2011 ዓ.ም እሳት ተነስቶ ለተከታታይ ቀናት በፓርኩ ላይ ጉዳት ካደረሰ በኋላ የጠፋ ቢሆንም ከቀናት በኋላ የተቀጣጠለው እሳት እስካሁንም ሙሉ በሙሉ መጥፋት አልቻለም። የተለያዩ ጥረቶች ቢደረጉም በቆላማው አካባቢ ያለው እሳት እስካሁንም እንዳልጠፋ ነው የአካባቢው ነዋሪዎች እንደሚገልጹት ለቃጠለው ትኩረት አልተሰጠም፣ በሚል የአካባቢው ነዋሪዎች ቅሬታቸውን እየገለጹ ነው። ለዚህም ትናንት በደባር ከተማ የተደረገው ሰላማዊ ሰልፍ አንዱ መገለጫ ነው። በሰልፉ ላይ ተሳታፊ የነበረው ወጣት መሰረት ጎበዜ የሰልፉን ዓላማ በተመለከተ ለዶችቬሌ ዲደብሊዩ በስልክ ተናግሯል። የተሰለፍነው ዋናው ዓላማ በመውደም ላይ ያለው የሰሜን ተራሮች ብሔራዊ ፓርክ የሳት ቃጠሎ በጣም ከፍተኛ ስለሆነ እና ከአቅማችን በላይ ስለሆነ ነው። የአካባቢው ማህበረሰብ ከተለያየ ቦታ እየዘመተ ለማጥፋት ሙከራ ቢያደርግም እሳቱ ከአቅም በላይ እና ደግሞ በተደጋጋሚ ሌላ ቦታ አዳዲስ ቃጠሎች የተነሱ ከምንቆጣጠረው ውጭ ስለሆነ ነው የተሰለፍነው። ሰልፋችን ደግሞ ዓላማው የሚመለከተው አካል የዓለም ቅርስ ለመሆኑ መጠን የትኛውም ዓለም ያለ አካል ጥሪ ለማስተላለፍ። የያዛችሁት መፈክር ምን ምን ይል ነበር? የዓለም ቅርስ የሆነውን ሰሜን ፓርክን ከመጥፋት ያድን። ዩኒስኮ ከመመዝገብ ባለፈ ፓርኩን ከመጥፋት ያድን፣ የፌዴራል መንግስት ያሳየውን ቸልተኝነት በፓርኩ መቃጠል እናወግዛለን። የፌዴራል መንግስት ፓርኩ ሲለማ ገንዘብ የሚሰበስብ ፓርኩ ሲጠፋ ፊቱን የሚያዞር ከሆነ አቁም ሊባል ይገባል። የሰሜን ጎንደር ዞን የመንግስት ኮሚኒኬሽን ጉዳዮች አስተባባሪ አቶ ፋንታ ጥላሁን ህብረተሰቡ ያነሳውን ጥያቄ ለመለከተው የመንግስት አካል እንደሚያደርሱ ጠቁመው፣ ህብረተሰቡ በፓርኩ ህልውና ላይ የተደቀነውን አደጋ መንግስትና ዓለም አቀፉ ማህበረሰብ ተረባርበው እንዲያስወግዱ የሚጠይቅ ሰልፍ መካሄዱን አረጋግጠዋል። ሰላማዊ ሰልፉ ወደ አስር ሺህ የሚጠጋ ህዝብ ተሳትፏል። በዋናነት እንግዲህ በዚህ በሰላማዊ ሰልፉ የተስተጋቡ ፓርኩን እናቃጥለዋለን እያሉ ሲዘቱና ሲፎክሩ የነበሩ ግለሰቦች በአስቸኳይ ለህግ እንዲቀርቡ እንጠይቃለን። የሰሜን ተራሮች ብሔራዊ ፓርክ ሸገራል ተለጠቁ ጥጦ በአማራ ክልል መንግስት እንዲተጋደር የገዳል ግስ ከሰሜን ተራሮች ዶላር መሰረሰብ ብቻ ሳይሆን የሳቱን ቃጠሎ በቴክኖሎጂ መስኪነት እንዲያጠፋልን ይገባል። በቃጠሎ ወቅትን ተጥሮ ምላሽ ያለ ያለ መስጠቱ ትክክል አንደለም፣ መዘግየቱን አሳይቷል የሚሉ እንዲሁም የአካባቢው መስተዳድሮች በፓርኩ ዙሪያ ያሉ ማህበረሰቦችን ሊያወያዩልን ይገባል የሚሉ ነው። ዋናዎቹ እነዚህ ናቸው የተዘገቡ መልእክቶች። የሰሜን ተራሮች ብሔራዊ ፓርክ የህብረተሰብና ቱሪዝም ሀብት ኃላፊ አቶ ታደሰ ይግዛው እንደሚሉት ደግሞ በስራ ላይ እስካሁን አንድ የእሳት ማጥፊያ አውሮፕላን መሰማራቱን ጠቁመው እስካሁን አራት መቶ ሄክታር የደኑ ክፍል በእሳት መውደሙንም አረጋግጠዋል። ደጋማው ክፍል ግን በቁጥጥር ስር ውሎ በአሁኑ ሰዓት ምንም አይነት ችግር ወይም ጭስም ሆነ እሳት ምልክት የለም። መጡ የተባሉት አውሮፕላኖችስ ምንድን ነው የሚያደርጉት? ስንት ተሰማርተዋል? አንድ ነው የተሰማራ። ያው እሱም ትናንትና ላይ ስራ ጀምሯል። ወደ አምስት ጊዜ ያህል ርጭት አካሂዷል። አንድ ጊዜ ስራ ሰርቷል። የአራት መቶ ሄክታር ይቀረባል፣ በግምት ነው። አሁን ግን ባለሙያዎች ተሰማርተው ሄክታሩን እና የቦታውን የተጎዳውን መጠን አስርት የሚያደርግ ባለሙያ አለሙያ ተሰማርቷል። በዱር እንስሳት ግን እስካሁን ድረስ ምንም አይነት ችግር ደርሶበት የተገኘ የዱር እንስሳት የለም። ሁለት መቶ ሀያ ካሬ ኪሎ ሜትር ስፋት ያለው የሰሜን ተራሮች ብሔራዊ ፓርክ እንደ አውሮፓውያን አቆጣጠር በ1969 የተመሰረተ ሲሆን በ1978 ደግሞ በተባበሩት መንግስታት የትምህርት የሳይንስና ና የባህል ድርጅት ዩኔስኮ በዓለም ቅርስነት የተመዘገበ ነው። አለም ነው መኮንን ለዲ ደብልዩ ራዲዮ ባህር ዳር።